በተለያዩ የአፍሪካ ሀገሮች ያሉ ጠበቅ ያለ ወግ የሚያራምዱ ወገኖች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስርዓተ ጾታንና ብዝሃነትን አስመልክቶ የፈረሙትን ፕሬዚዳንታዊ ትዕዛዝ ሲያደንቁ በአህጉሪቱ ውስጥ ያሉት የተመሳሳይ ጾታ መብት ተሟጋቾች ተሟጋቾችና የማህበረሰብ አባላት በበኩላቸው ከፍተኛ ስጋት እንዳሳደረባቸው እየገለጹ ነው። ቲሞቲ ኦቢዙ ከናይጀሪያ ዋና ከተማ አቡጃ ያደረሰን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው ወደ እናንተ ያደርሰዋል። ዶናልድ ትራምፕ 47ኛው ዩናይት ስቴትስ ፕሬዚዳንት ሆነው ስልጣናቸውን በተረከቡባት የመጀመሪያዋ ቀን እሳቸው በፊት የነበሩት ጆ ባይደን ተግባር ላይ ያዋሏቸውን ፖሊሲዎች የሚቀይሩትን ጨምሮ ቁጥራቸው የበዙ ፕሬዚዳንታዊ ትእዛዞችን ፈርመዋል። ከነኚህም ውስጥ ፆታቸውን ለቀየሩ ሰዎች ይሰጡ የነበሩትን አንዳንድ ከለላዎች መሻርና ፆታን በወንድና በሴትነት ብቻ መገደብን የሚወስኑ ትእዛዞች ይገኙበታል። ትራምፕ የወሰዷቸውን እነኝህን እርምጃዎች ተከትሎም በመላው አፍሪቃ የተለያዩ ምላሾች እየተሰሙ ነው። የናይጄሪያውን የፕሮቴስታንት ክርስትና አማኞች ህብረት ምክትል ፕሬዚዳንት ሊቀ ጳጳስ ጆን ፕሬዝ ዳኒኤልን የመሳሰሉት ትራምፕ የወሰዱትን እርምጃ በደስታ መቀበላቸውን ይፋ አድርገዋል። በጣም ተደስቻለሁ። ዶናልድ ትራምፕ ትክክለኛውን ነገር ያደረጉ ይመስለኛል። ምክንያቱም እንዴት ነው አንዲት ልጅ በድንገት ተነስታ በቃ ልጃገረድ የመሆን ስሜት አይሰማኝም ወንድ መሆን ነው የምፈልገው ልትል የምትችለው እናም ጾታቸውን ይቀያይራሉ። ያን የመሰለ ግራ መጋባት አያስፈልገንም። ትክክለኝነት ጽድቅና ስርዓት ያለው ሁኔታ እንዲሁም ጤናማ መንፈስ ወደ ማህበረሰቡ እንዲመለስ ያደርጋል። በአፍሪካ የተለያዩ ሃይማኖትና ጠበቅ ያለ ስርዓት የሚከተሉ ማህበረሰቦች ብዙዎቹ ትራምፕ ለወሰዱት እርምጃ ድጋፍ እየሰጡ ቢሆንም፣ የተመሳሳይ ፆታ ግንኙነቶችን የሚያራምዱ ሌሎች ግን ውሳኔውን በአመታት ውስጥ ከመጣው ለውጥና አግኝቶት ከነበረው ድጋፍ ወደኋላ የሚመልስ እንቅፋት ነው ሲሉ ተቃውሟቸውን ያሰማሉ። የናይጄሪያው የኤልጂቢቲኪው መብቶች ተሟጋጅ ቡድን ክሬሜ ዴላ ክሬሜ መስራች ፍራንክ እጅዮጉ ከባድ ምዝዝ ያስከትላል ሲል ያስጠነቅቃል። የምርጫ ዘመቻቸውን ስልቶች በመመልከቴ አልተከፋውም። ይህ ድርጊት በአፍሪካና መሰል ሀገሮች የተመሳሳይ ፆታ ግንኙነትን በሚከተሉ የማህበረሰብ አባላት ላይ ጥቃት እንዲደርስ ሊያደርግ የሚችል መገለልና መድሎ መንግስታት ሊያወጧቸው የሚችሏቸውን ብዙ ገዳቢ ፖሊሲዎች እንደሚያስከትል እናውቃለን። እንደ ኢጂዮ ግም ገለጣ የዚህ ማህበረሰብ ቡድን መብት ተሟጋቾች መሰል እርምጃዎችን ለመቃወም ስልት በመቀየስ ላይ ናቸው። በምናምንበት ነገር እና ለማህበረሰቡ እንዴት ጸንተን መቆም እንደምንችል ለመወሰን ስልት እየነደፍን ነው። በዚህም ላይ ይህ የሚሆነው ለአራት ዓመታት ብቻ ነው። ለራሳችን ቃል የምንገባው ብቸኛ ጉዳይ በአጠቃላይ በዓለም አቀፍ ደረጃ የሚሆን አፍሪካን በመሳሰሉ ሀገሮች ውስጥ በዓለም ዙሪያ የተመሳሳይ ፆታ ግንኙነቶችን የሚያራምዱ የማህበረሰብ አባላት የሚፈጸሙ ፖሊሲዎችን መቃወማችንን መቀጠል ነው። ትራምፕ የወሰዱት እርምጃ በአፍሪካና በሌሎች አካባቢዎች በኤልጂቢቲኪ ማህበረሰብ አባላት ላይ የሚደረገውን ጫና ከፍ ያደርጋል የሚል ስጋት አላቸው የማህበረሰቡ አባላት በብዙ የአፍሪካ ሀገሮች አሁንም ከባድ ቅጣት እንደሚጠብቃቸው ይናገራሉ። ናይጄሪያ ውስጥ የተመሳሳይ ፆታ ግንኙነት እስከ 14 ዓመት በሚደርስ እስራት ሲያስቀጣ፣ የኡጋንዳ ህገ መንግስታዊ ፍርድ ቤት ባለፈው ዓመት በተመሳሳይ ፆታ ግንኙነት የተወነጀሉ በእድሜ ልክ እስራት እንዲቀጡ የሚደነግገውን ህገ መንግስት አጽንቷል። በማሊ ወታደራዊ ሁንታ ባለፈው ታህሳስ የተመሳሳይ ፆታ ግንኙነትን በእስራት የሚያስቀጣ ወንጀል አድርጎታል።